በሶማሌ ክልል የሸበሌ ወንዝ ሞልቶ አካባቢውን በማጥለቅለቁ በሙስታይልና በቀላፎ ወረዳዎች ከፍተኛ የሰብል ውድመት መድረሱን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሽድ ለአሜሪካ ድምፅ አስታውቀዋል። ጎርፉ የሙስታይል ወረዳን ሰባ በመቶ የቀላፎ ወረዳን ደግሞ ሰላሳ በመቶ እንዳጥለቀለቀ የገለጹት አቶ አብዱልቃድር ከሙስታይል ወረዳ ብቻ እስከ ሶስት ሺህ የሚደርሱ አባወራዎች ጉዳት እንደደረሰባቸው ገልጸዋል። እዚህ አካባቢ ያው የዝናብ ወቅቱ አይደለም፣ ሳይታሰብ ነው ጎርፉ ቀደም ብሎ የመጣው ቀደም ብሎ የመጣው ማህበረሰቡ ያው የአካባቢውን እንትን አየር ሁኔታ ስለሚያውቁ ዝናብ የሚዘንብበት ወቅት ወይ ወደ ላይ የሚዘንብበት ወቅት ስለሚያውቁ መቼ መቼ ጎርፍ እንደሚመጣ ያውቃሉ እና ቀደም ብሎ ነው እርሻቸውን ተዘጋጅቶ ቶሎ ዘርቶ የሚያወጡት ይሄሉን ሰቢሉን የሚሰበስቡት ስለዚህ አሁን ሰቢሉን ለመሰብሰብ አንድ አስራ አምስት ቀን ሲቀራቸው ነው ቀደም ብሎ ጎርፉ የመጣው ስለዚህ ቀላፎ አንድ ሁለት ሶስት ቀበሌ ሙስተሂል ሙሉ በሙሉ እና ስንት ቀበሌ ሙስተሂል ሰባ ፐርሰንት የእርሻ መሬት አዳርሰዋል ማለት ነው። ሰባ ፐርሰንት። እንደዚሁም ቀላፎ ሰላሳ ፐርሰንት አካባቢ የሸበሌ ወንዝ በጎዴ አካባቢ የሚወርድበት ሸለቆ ስለሌለው የውሀ ሙላቱ ከወሰኑ አልፎ ሲፈስ ወደ ጎን በመተኛት በርካታ አካባቢዎችን ያጥለቀልቃል ብለዋል አቶ አብዱልቃድር። ይህ በየአመቱ የሚደጋገመው ሙላት ለበርካታ ዓመታት በሰብል በሰውና በእንስሳት ላይ ጉዳት ሲያደርስ መቆየቱን አቶ አብዱልቃድር አስታውሰዋል። ይሁንና ባለፉት ሶስት ዓመታት በወንዝ ዳርቻ የሚገኙ ነዋሪዎችን ወደ ተራራማ ስፍራዎች በማስፈር ስራ በመሰራቱ በዘንድሮ ጎርፍ በሰው በእንስሳት እንዲሁም በትምህርትና ጤና ተቋማት ላይ ምንም አይነት ጉዳት እንዳይደርስ ማድረግ ተችሏል ብለዋል ኃላፊው። የሰባ ዓመት ዕድሜ ያላት የሙስታሂል ከተማን ከወንዝ ሩቀው ከፍ ባለ ቦታ እንዳዲስ ለመገንባት መቻሉም አደጋውን ለመከላከል አስተዋጽኦ ማበረከቱንም አቶ አብዱልቃድር አክለዋል። ቀድሞ በተሰራው ቅድመ ዝግጅት ከመሬት ከቤታቸው የተፈናቀሉ ማህበረሰብ እስካሁን የለም። እርሻ ነው ጉዳት የደረሰባቸው። ሙስተሂል ወደ ሰበት ቀበሌ ተጠቅተዋል። ከወንዝ መጀመሪያ ሁሌ ተጠቂ የነበሩ ሰበት ቀበሌ ዋና ከተማን ጨምሮ የሙስተሂል ወረዳ ከዛ አካባቢ ያወጣናቸው ሶስት ዓመት ውስጥ ነው ያወጣን። ሶስት አመት አሁን ይሆናል። አሁን ከተማው ሰባ አመት እድሜ ያለው ወረዳ ትንሽ ነበረች። ሁሌ በጎርፍ ስለምትጠቃ አሁን ሶስት አመት እድሜ ያለው ማስተር ፕላን በማስተር ፕላን በከተማ ፕላን ሰፍሮ ማህበረሰቡ ትልቅ ከተማ ሆናለች። መሰረተ ልማትም እንደ መንግስት ቢሮ እንደዚህ ጤና ጣቢያዎች እንደዚሁም ትምህርት ቤቶች እንደ አዲስ ሰርተን የሚላቸው ማህበረሰቡ ከሶስት ሶስት እስከ አራት አመት የሪሎኬሽን ስራ እየሰራን ነበር። ስለዚህ ሙሉ ለሙሉ የምስተሂል እንደዛው አውጥተናል። ቀላፎም እንደዛውም ከሶስት አራት ቀበሌ የሚሆኑ የቀላፎ ቀበሌዎች ከወንዝ አስጠግተናል ማለት ነው። ሁሌ ይጠቁ የነበሩ በትምህርትና ጤና ተቋማት ወይም በሌሎች መንግስታዊ አገልግሎት መስጫ ተቋማት ላይ የደረሰ ጉዳት አለ በዚህ ነው። አሁን የለም አይኖርም። ደግሞ አሁን የለም አይኖሪም። አቶ አብዱል ቃድር በአሁኑ ሰዓት ሰብላቸው በጎርፍ ለጠፋባቸው ተጎጂዎች የክልሉ መንግስት ሰብአዊ ድጋፍ ማቅረብ መጀመሩንም ይናገራሉ። ድጋፍ ስራ እየተሰራ ነው። ያው ቤተሰቦች ስላልተፈናቀሉ እና እርሻ እና ያው የሚበሉት ምግብና ምግብ ነክ ነገሮች ከጎዴ ከትላንትና ጀምሮ ወደዛ እየተጫነላቸው ነው። በክልሉ አቅም የሚሸፈን ነገር ነው ወይስ? በክልሉ አቅም ያው በስቶር ተከማችቶ የነበረ የእህል ክምችት ስላለ ከጎዴ እህል ክምችት ወደዛ እየተጫነላቸው ነው። በብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌ ክልልና አጎራባች አካባቢዎች የትንበያና ቅድመ ማስጠንቀቂያ ዘርፍ ኃላፊ የሆኑት አቶ ገዳሙ ጌትነት በያዝነው ወርሃ ነሐሴ ካለፈው ሐምሌ የበለጠ ዝናብ መጠን ሊጥል ስለሚችል በተፋሰስ አቅራቢያ ያሉ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። የክረምቱ የዝናብ ስርጭት ከፍተኛውን የሆነ የዝናብ ስርጭት የምናገኝበት ወቅት ከመሆኑ ጋር ተያይዞ በዚህ በነሐሴ ወር ነው ከፍተኛውን የሆነ የዝናብ ስርጭት ወይም ደግሞ ፒክ የሚወጣው ማለት ነው እነዚህ አካባቢዎች በተለይም ደግሞ በባሌ ተራሮች እና በዚህ በሐረርጌ አካባቢዎች ላይ ሀይላንድ ኤሪያዎች ላይ የዝናቡ ስርጭት አሁንም ከፍ እያለ እንደሚሄድ ነው የሚያሳየው። ሆኖም ተመሳሳይ አይነት አደጋዎች ሊኖሩ እንደሚችሉ ያሳያል ማለት ነው። ስለዚህ እዛ አካባቢ ያለው ማህበረ አስቀድሞ ይህን መረጃ በመጠቀም ራሱን ከአደጋ የሚያድንበት ሁኔታ እንዲፈጠር ሜትሮሎጂ አሁንም ቢሆን መረጃውን አብዴት ያደርጋል ማለት ነው። ሁለቱ የሸበሌ ዞን ወረዳዎች በሰሞኑ የሸበሌ ወንዝ ሙላት የተጠለቀለቁት ከባሌና ከሐረርጌ ተራራማ አካባቢዎች የሚጥለው ዝናብ በሚያስከትለው ጎርፍ እንጂ ለአካባቢው የዝናብ ወቅት በመሆኑ አይደለም። በጥቅምትና በየካቲት ወራት ላይ በሚጀምረው የአካባቢው የዝናብ ወቅት ከዚህ በፊትም ተደጋጋሚ ጉዳት ሲደርስ መቆየቱ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።